የወጣቶች ዓለም ዓላማቸው በትንሽ ገንዘብ ከአንድ ቦታ ወደ ሌላ ቦታ እየተጓዙ አዲስ ነገር ማየት ወይም አገር መጎብኘት ነው። በእንግሊዝኛ ባክፓከርስ ተብለው ይጠራሉ። ለጉዞ የሚያስፈልጓቸውን ነገሮች አንድ ሻንጣ ውስጥ ከተውና ጀርባቸው ላይ አዝለው ስለሚጓዙ ነው። ዛሬ በካናዳ ሞንትሪያል የምትኖረው መስከረም ኃይሌ ከእነዚህ አይነት ተጓዦች አንዷ ናት። አዲስ አበባ ተወልዳ ያደገችው መስከረም ትምህርቷን የተከታተለችው ሁለተኛ ሀገሬ በምትለው ህንድ ሀገር ነው። ከዚም እየተዘዋወረች ብዙ ሀገሮችን ያየች ቢሆንም ትልቅ ህልሟ ግን አፍሪቃን ከጫፍ እስከ ጫፍ መጓዝ ነበር። እኔ የዛን ጊዜ አውስትራሊያ ለአንድ አመት ትራቨል እያደረኩኝ ነበረ። ከዛ እዛ ያለሁኝ እናቴ በዛ ጊዜ በካንሰር ዳያግኖስ ተደርጋ ነበር። ከዛ በፊት ከዛ ደና ነበር ተብሎ ነበረ። ከዛ እሷ እንደገና ሳውት አፍሪካ ተመልሳ ለሕክምና መልእክት ደረሰኝ። ከዛ ሳውት አፍሪካ መሄድ ነበረብኝ ተመልሼ ከእሷ ጋር ለመሆን። ከዛ የመጨረሻ ቀኔ እዛ አውስትሬሊያ አንድ መጽሐፍ አገኘሁኝ ኦን ፉት ትሩ አፍሪካ የሚባል ነው፣ በፊዮና ካምያ እና፣ መጽሐፉን ወዲያው ገዛሁት። እኔ መሄድ የምፈልግባቸውን በሙሉ ቦታዎች በእግሯ ነበር የተጓዘችው። መስከረም ይህንን ህልሟን እውን ለማድረግ የወሰነችው በጎርጎሮሲያዊው አቆጣጠር ሁለት ሺ ስምንት ዓመተ ምህረት ነው። ግን ይህን ውሳኔዋን ተግባራዊ የማድረጉ ጉዳይ በዚያን ጊዜ ደቡብ አፍሪካ ውስጥ ለጡት ካንሰር ሕክምና ላይ ይገኙ በነበሩት እናቷ የጤና ሁኔታ ላይ ጥገኛ ነበር። ከዛ እናቴ ጋር ሲሄድ እናቴ ሕክምና ላይ ናት እንዴት ነው የእናቴን አንደኛ ካንሰር አዲስ ነገር ነው ብዙ አናወራም ስለ ካንሰር ስለዚህ እንዴት አድርገን ነው ከእናቴ ጋር ይሄንን ጊዜ የምንጠቀመው? እና እንዴት አድርጌ ነው እኔም የራሴን ድሪም እውነት አድርገው? እናቴ ያንግ ነበረች። ስለዚህ እሷ በዛ ጊዜ እንደዚህ ከታመመች፣ እኔ ህልሜን እውነት ማድረግ ግዴታዬ ነው። ምክንያቱም ህይወት አጭር ነው። ስለዚህ መኖር አለብኝ የእኔንም ድሪም ህይወት አጭር ነው የሚለው ድምዳሜ ላይ እየደረሰችው መስከረም ከእናቷ ጋር የተወሰነ ጊዜ ደቡብ አፍሪቃ ውስጥ ካሳለፈች እና እናቷም ወደ ኢትዮጵያ ከተመለሱ በኋላ እሷም ከነበረችበት ከኬፕ ታውን ረዥሙን ጉዞዋን ጀመረች። ዘጠኝ ወር ነው የፈጀብኝ ግን መንገዱ አይደለም። በማህል እናቴ ስለታመመች እንደገና ወደ ኢትዮጵያ ሁለት ጊዜ ሄጅ የነበረ አስራ ስድስት አገር ነው የሄድኩት። አስራ ስድስት አገሮች ነው ክሮስ ያደረኩት። ግን እናቴ በመሀል ታማ እንደገና ኢትዮጵያ ሄጅ ብዙ ቆየ ሆኝ ና ኢቨንቹሊ አይ ሎስት ማይ ማደር እሷ ሽፓስደ ወይ። ስለዚህ ኢትዮጵያ ትንሽ ብዙ ቆየሁኝ። በሱ የተነሳ ከባድ አልነበረም? እናትሽ ካረፉ በኋላ ያንን መንገድ ተመልሶ መጓዝ ወይስ ሀዘንሽን በተወሰነ መንገድም ለመወጣት ተረድቶሻል? ከባድ ነበረ። ግን በዛ ጊዜ በቃ እናቴ ወንሺ ፓስደ ወይ የማቀው ነገሮች በሙሉ በቃ የለኝም፣ ምንም ነገር ማይ ላይፍ በቃ ዩ ጀስት ቼንጅድ። እኔ በጣም ከእናቴ ጋር ክሎዝ ነበርኩኝ ከፋሚሌ ከእሷ ጋር ብቻ ነው በጣም በጣም ክሎዝ ያለ የነበርኩት። እንዴት አድርግ ላይፍ ምን እንደሚሆን ከዛ በኋላ። አንዳንድ ጊዜ የሌላ ሰው መሞት ነው የራሳችንንም ዴት እንትን የሚያደርገን ይህ ነው። ምንድን ነው የሚያስፈልገኝ? ምንድን ነው ማንኝ? እኔ ምንድን ነው ማድረግ የሚፈልገው? ምክንያቱም ህይወት አጭር ናት። አንደኛ ብቻዬን መሆን በጣም እፈልግ ነበረ። እና በእኛ ካልቸር ደግሞ ብቻ መሆን የለም ብዙ ጊዜ ሰው ይመጣል ከአብረሽ ነሽ ስለ የእውነት ምን እንደሚሰማኝ የጠየቀኝ ሰው የለም ታዝሚያለሽ ግን ለእኔ ምንድን ነበር የምፈልገው የእውነት ምንድን ነው የሚሰማኝ ምንድን ነው ማድረግ የምችለው ከዚህ በኋላ ምክንያቱም ሁሉ ነገር ኢት ሴል አፓርት መስከረም የጀመረችውን ጉዞ የመቀጠሉ ውሳኔ ቀሪዎቹን ቤተሰቦቿን ይበልጥ አስጨንቋቸው ነበር። እሷ ግን በውሳኔዋ ጸንታለች። ከዛ በፊት ብዙ ትራቭል አርገሻልና በቃሽ ብለው ነበረ። በተለይ እናቴ በቃ ማቆም አለብሽ ህልም ለእኔ የተለየ ነበረ። ኖርማል ላይፍ እንደሱ እንዲኖረኝ ነው። ጥሩ ስራ ኖሮኝ አግብቼ ልጆች ወልጄ አንድ ቦታ እንድኖር ነው የምትፈልገው። እኔ ደግሞ ምንድን ነው አንድ ቦታ ላይ ሁለት አመት ሶስት አመት ኖርና ከዛ በኋላ እኔ ትንሽ ገንዘብ ከሰራው በኋላ እሱን ገንዘብ ይዤ ሄድ ነበረ ሄዳለሁ። ብዙ ጊዜ እንደሱ ነበር ህይወቴ። ትራቭል አደርጋለሁኝ ዋን ዌይ ቲኬት ነው ብዙ ጊዜ አፎርድ ማደርገው። ስለዚህ ትንሽ ገንዘብ ስለሆነ የሚኖረኝ እንደሱ ነበር ትራቨል የማደርገው እና እሷ እሱ በቃ ነበር የምትለው። ግን ሳውት አፍሪካ እያለን እኔም አይ ኤክስፕላይን ነው የራ ከኔ በኩል ያለው ምን እንደምፈልግ እሷ እንዳላት፣ ለእኔ ህልሙ የእሷ ህልም ለእኔ አንድ አይነት አይደለም። እኔ በጣም ነፃነትን በጣም አውቄዋለሁ። አሁን እና በአሁን ጊዜ ትንሽ እንደገና ትራቨል ማድረግ ፈልጋለው ብዬ ለእናቴ የነገርኳት ቀላል አልነበረም እሷን ኮንቪንስ ለማድረግ፣ አፍሪካ በተለይ ዴንጀረስ ነው ብላ ስላለች መስከረም ጉዞው እናቷ እንዳሏት አደገኛ ሆኖ ባታገኘውም ፈታኝ ግን ነበር ትላለች። ከሁሉም ትራቨል ካደረግኳቸው እስካሁን ድረስ የአፍሪካው ጉዞ እንትን ነበረ አስቸጋሪ የነበረው ትራቨል ነው በህይወቴ። በጣም ቻሌንጂንግ ነበረ፣ በጣም ከባድ ነበረ። ምክንያቱም አንደኛ አፍሪካዊ ነኝ። ከዛ በኋላ እንደገና የነው ሲያዩ ብዙ ጊዜ ነጮች ናቸው ጀርባቸው ላይ ባክፓካቸውን አድርገው የሚሄዱት እና ለምደዋል፣ ነጮቹን ማየት ሴትን ብትሆን ስ አንዳንድ ጊዜ ደግሞ ብዙም ወንዶች ናቸው። ግን ሴት ሆኜ እንደዛ ሲያዩኝ ይደነግጣሉ፣ ወይ ይህ ነው። አንዳንድ ጊዜ ቤተሰብ የለሽም ይሉኛል። እና የተለያየ አይነት ሪያክሽን ነው ከሰው ያገኘሁት። ባይገባቸውም ለምን እንደማደርግ እንደዛ ለምን እንደዚህ በባስ እንደሚሄድ ለምን መኪና ራይድ ጠይቄ በትራኮች ናቸው ደግሞ ትንሽ መኪና የለም፣ እንደዚህ እንትን የሚያደርጉ የሚሄዱ ስለዚህ፣ ብዙ ጊዜ ራይድ የምጠይቀው ትልልቅ እነዚህ ትራክ ድራይቨሮች ናቸው እም የማታውቂውን መኪና አስቁሞ መሄድ ወዴት ይወስዱኛል የሚለው ነገር ስጋት አልፈጠረብሽም ነበር? ምንድን ነው እኔ አንዴ ተነስቻለሁኝ ለማቋረጥ አፍሪካን፣ የእኔ ኢንቴንሽን እያንዳንዱን አገር ክሮስ አድርጌ ሰዎች አግኝቼ ከሰዎች ተምሬ እኔም ሼር አድርጌ የማቀውን አፍሪካን ማቋረጥ ነው የምፈልገው። ስለዚህ በማህል ምንም ነገር ሊሆን ይችላል ነው የትም ብሆን መሞት ካለብኝ አይዳይ። ስለዚህ ደዘማረ አፍሪካ ውስጥ ሊሆን ካናዳ ሊሆን የትም ብሆን አይቀርም። መስከረም የማታውቃቸውን ሰዎች ብቻ ሳይሆን መኪና እያስቆመች የተጓዘችው አልፎ አልፎም አዳሯን የማታውቃቸው ሰዎች ቤት አድርጋ ነበር። ምንድን ነው ዌብሳይት አለ፣ ካውችሰርፊንግ ዶት ኮም የሚባል። እዛ ዚምባብዌ ምንድን ነው ያደረኩት? መልዕክት ልኬ ለሰዎቹ መምጣት እፈልጋለሁኝ ለሶስት ቀን ለአራት ቀን እናንተ ቤት መጥቼ ባድር ዚሮ ኬ ብዬ መልዕክት ልካለው። ከዛ ሰዎቹ መለሱልኝ። ያን ጊዜ ከኤሌክሽን በፊት ነበረ፣ እንደዚህ አይነት ችግር አለ ግን ነው መልዕክት በደንብ ፕሌን አድርገው እንደዚህ ማየት ትችያለሽ፣ እንደዚህ ማድረግ ትችያለሽ ብሎ ይጽፉልኛል። ከዛ በቃ እነሱ አላቃቸውም ግን ስንገናኝ ጓደኞች እንሆናለን፣ ላይክ በቃ ቢካም ላይክ ፋሚሊ። ከዛ እንደስ እያደረግኩ ነው ብዙ ትራቨል ያደረግኩት የተለያዩ ስትሬንጀርስ ግን በኋላ ጓደኞች የሆኑ ሰዎች ቤት ውስጥ ነበር ማድሬ የነበረው። ሌሎች እንዳንቺ መጓዝ ቢፈልጉ ምን ማድረግ አለባቸው ትያለሽ? ምን ያስፈልጋቸዋል? በጉዞ ላይ እያለሽ ይህንን አስቀድሜ በአውቅ ኑሮ ያልሽው ነገር ነበር። አንደኛ ለምንድን ነው ትራቨል ማድረግ የምትፈልጉት ከዛ በኋላ ደግሞ ምን ያህል መጽዋት መክፈል ትፈልጊያለሽ ለዚህ ነገር፣ ምክንያቱም ቀላል አይደለም። ግን የምትፈልጊው በጣም በጣም የምትፈልጊው ከሆነ ይክንዱበት። አሁን ለእኔ እሱ ነው በጣም በጣም ስለፈለኩት መሬት ላይ ብተኛ ብዙ ጊዜ በዮጋ ማቴ ላይ ነው የምተኛ የነበረው በቀን ነው ሶስት ዶላር አራት ዶላር ነው አንዳንድ ቦታ ላይ ከከፈልኩኝ የምከፍለው ለሩም እና እንደዚህ ቦታዎች ይክን ኢማጅን ምን አይነት እንደሆኑ። ስለዚህ ግን እስኪ ኦኬ፣ ለኔ ምክንያቱም አልቲሜት ጎሌ ይሄንን ማየት ነው፣ ከሰዎች ጋር መገናኘት፣ ከሰዎች ጋር ማውራት እና ከኔክት ማድረጉ ነበረ። ስለዚህ ለማንም ሰው የምምለው እወቁት፣ መጀመሪያ ለምን ያህል ያንን ነገር ትፈልጉታላችሁ ከዛ በኋላ ደግሞ ሪሰርች ማድረግ ማንበብ፣ ስለ ቦታው ምን ማድረግ ነው፣ የት መቆየት እንደምትፈልጉ፣ ከሰዎች ጋር ምን ማድረግ ማ እንደምትፈልጉ ይሄኛው ከሌላ ሁሉ ትራቭል ካደረግኳቸው እስደ ሞስት ፓወርፉል ለእኔ ብዙ ነገር የተማርኩበት እና በዛ ላይ ደግሞ የሁለቱንም ጀርኒ የውጭውንም እና የውስጤንም ከውስጥ ኢሞሽናሊ ምን ያህል ምን እንደተሰማኝ በጣም እንትን ያደረገልኝ መንገድ እሱ መንገድ ነበር ከኬፕታውን ካይሮ። ስለዚህ መጽሐፍ ጻፍኩኝ ስለሱ ምክንያቱም ሁለት ነ አንደኛ እንዴት አድርጎ የቻይልድሁድ ድሪም እንደሚመጣ ሰዎች እንዲገባቸው ብዬ ነው። ሁለተኛ ነገር ደግሞ ስለ ካንሰር እና እስከ ቤተሰቦቻችን ጋር ጥሩ ኮሚኒኬሽን የለ እኔ አልነበረኝም። በእኛ ካልቸር ላይ ስለብዙ ብዙ ነገር አንነጋገርም ሁሉ ነገር በቃ ጸጥ ተብሎ ነው የሚታለፈው። ና እንድናስብ እንዲያደርገን ነው ትላለች፣ በወጣትነቷ ከኬፕታውን ተነስታ ካይሮ ድረስ ስላደረገችው የጀብድ ጉዞ መስከረም ኃይሌ ስትናገር። መስከረም ዛሬ ካናዳ ውስጥ በተለይ በሴቶች ሕይወት ላይ የምክር አገልግሎት በሚሰጥ መስሪያ ቤት ውስጥ ትሰራለች።